ከሰሜኑ ጦርነት ጋር ተያይዘው ከትግራይ የተለያዩ አካባቢዎች ተፈናቅለው በማዕከላዊ ጎንደር ዞን ቀበሮ ሜዳ የተፈናቃዮች መጠለያ ከሚገኙት መካከል አቶ ካሳሁን ተስፋዬ እንዴት ናችሁ? ያለን የለም ይላሉ። እንዴት ናችሁ ብለን ሰውም የለም ከንጡ ከንጡ ነው ያለነው። በቃ ያለው ችግር ነው። መድኃኒት አይቀርብም። ክምነውም የለም ደካባ ነው ሪፈር ነው የሚል እኮ እዚያ የሚያስተዳግድ የለም። ሌላዋ ከሽሬ ተፈናቅለው በመጠለያ ጣቢያው ከሚገኙት መካከል ወይዘሮ የሽመ ቤት በላቸው እርዳታ ካገኙ ሁለት ወራት አልፏቸዋል። አሁን ወደ ስልሳ ምናምን ቀናት ሰዎቻችን ምንም ነገር የለም፣ በቃ የለም ነው እንጂ ሌላ ምን ይላሉ። ይረዱ እንትኖች ይመጣው ነበር። በቃ እንረዳችኋለን፣ አይዟችሁ፣ ምናምን ብለው ሄዱ። ከዛ በዛ አልመጡም፣ በቃ በምዕራብ ጎጃምና በሰሜን ወሎ ዞን የሚገኙ ተፈናቃዮችም በቂ ድጋፍ አላገኘንም የሚል ቅሬታ አቅርበዋል። ከትግራይ የተፈናቀሉ አንዳንዶቹ ወደ ቀያቸው ለመመለስ ፍላጎት ያላቸው ሲሆን ሌሎች ደግሞ መመለሱን አይፈልጉትም። ማንም የሚመለስ የለም። መጀመሪያ ነው እዛ ገና ሳንመጣ እያለን ነው ገብቷል። ሀብት ንብረታችን ምን እየተቃጠለው ማለት ነው። ምን አለ አሁን ወደዛ ምተ ምንም የለህም። እንዴት ብለህ ነው የምትመለሰው? ሀብትህ የለ፣ ቤት የለ፣ መኪና የነበራቸው መኪናቸውን አጥተው ነው የመጡት። ስለዚህ የሚመለስ አካል የለም። ቀደም ሲል በውትድርና ሙያ ከመሀል ሀገር ሄደው እንደነበር የሚናገሩት አቶ ካሳሁን ከውትድርና ከወጡ በኋላ ባድመ በተባለ የትግራይ አካባቢ ሚስት አግብተውና አምስት ልጆች ማፍራታቸውን ይናገራሉ። የ2013 ጦርነት በትግራይ ሲጀመር ልጆቻቸውንና ባለቤታቸውን ትተው ተፈናቅለዋል። የመንግስት አካል እኮ መጥቶ ሲያናግር ሲያወያይ ነው ሁሉ ነገር መነጋገር ግን ያቀረበ ነው። ንብረት እዛ ነው። እኔ ለምሳሌ አምስት ልጆች ሄዳሉ። መንገድ እንኳ አልከፈተልንም ሊያገናኘን እንኳን አልቻለም። መንገድ ስትጓየ መንግስት አጋራ መቶ ሲያወያይ በኃላፊነት ሲወስ እውቅና ይሰጥፎ ነው ሁሉ ነገር ተዋ ልትመለስ ነው ወይስ አትመለስም የሚለውን መልስ የሚያገኝ ዋስና ከወከለ ንብረታችን፣ ቤታችን እኮ እዛ ነው ያለው። ይህ በእንዲህ እንዳለ የሀገሪቱ ከፍተኛ ባለስልጣናት በደብረ ብርሃን የመጠለያ ጣቢያ ጉብኝት ካደረጉ በኋላ በቂ የሚባል ድጋፍ እያገኙ መሆናቸውን በሰሜን ሸዋ ዞን የሚገኙ ተፈናቃዮች ገልጸዋል። ምክትል ጠቅላይ ሚኒስትር ና ዶክተር ይልቃልን እዚህ አግኝተናቸው መጥተው አናግረውን ነበርና እግዚአብሔር ይመስገን በአሁኑ ሰዓት በጣም እየመጣለን ነው እዚህ ለቻይና ካምብ ብቻ ለሁለት ሺህ ሰዎች አምሳ ኪሎ ዱቄትና ባለ አምስት ሌትር ዘይት ሰጥቶልናል ስንዴም አስራ አምስት አስራ አምስት ኪሎ በነፍሶ ወከፍ እንዲሰጥ ተፈቅዶልን ይኸው እየተጋዘነ ያለው አሁን ላይ ተስፋ አለን እንግዲህ ያው ሰው ከሞት የሚድንበትን አጋጣሚ የምናገኝ እየመሰለን ነው የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን የምግብ አቅርቦትን በተመለከተ ተጠይቀው ምላሽ ሰጥተዋል። ምግብ ድጋፉን በተመለከተ የተቆራረጠ ነው። ጊዜውን ጠብቆ እየመጣ አይደለም። መሰረታዊ ምክንያቱ ደግሞ አንደኛ ከፌዴራልም ድጋፉን የመላክ ውስንነት አለ። ከዛ ባሻገር ደግሞ በትራንስፖርት እና በሴኩሪቲ ችግር ይዘገያል። ይሄ ደግሞ ለእናቶች ሕጻናትና አረጋውያን ኑሯቸውን የከፋ ያደርግባቸዋል። ወቅቱን የጠበቀ ድጋፍ ሊቀርብ ይገባል ነው። በክልሉ መንግስት የተገዛ ድጋፍ አለ። ይህንን የድጋፍ እህል አሁን በራሳችን ትራንስፖርት ችግር ባለበት አካባቢ እያቀረብን ችግሩን በማስታገስ ላይ እንገኛለን። ከትግራይ የተፈናቀሉ ወገኖችን ባለስልጣናት አላወያዩንም የሚለውን አቤቱታ በተመለከተ ግን አቶ እያሱ ሀሰት ነው ብለዋል። ብዙዎች ከትግራይ እየተፈናቀሉ የወታደር ሚስቶች እና ሌሎችም ስለሆኑ ያነጋገረን የለም የሚል መሰረተ ቢሳል ባልታ ገና የሰላም ስምምነቱ ወደ ትግበራ እየተደስ ደሆነ እነሱን ሰላማዊ ወደሆነ የመልሶ ማቋቋም ግንባታ ለማ ማድረግ የተለየ እና የተረጋገጠ ነገር መያዝ አለብህ። ስለዚህ እሱን እየጠበቅን ነው። የታወቀ ነገር ሲገኝ እነሱንም ወደ የቤተሰቦቻቸው በማገናኘት ችግር ፈች የሆነ የመልሶ ማቋቋም ተግባር ይከናወናል ነው። በአማራ ክልል ከነበሩ ተፈናቃዮች መካከል ከሰላም ስምምነቱ በኋላ ከ260 ሺህ በላይ ተፈናቃዮች ወደ ቀያቸው የተመለሱ ሲሆን፣ አሁንም 650 ሺህ በዋናነት ከኦሮሚያ ክልል የተፈናቀሉ ወገኖች በክልሉ እንደሚገኙ መረጃዎች ያሳያሉ። አለም ነው መኮንን ለዶቼ ቬለ ራዲዮ ባህር ዳር